አንድ አመቱ ሊያደርግ ቀናት የቀሩት በዋናነት በትግራይ ኃይሎችና በኢትዮጵያ ፌዴራል መንግስት መካከል እየቀጠለ ያለው ጦርነት በተለይም በያዝነው ጥቅምት ወር ተባብሶ እየቀጠለ ይገኛል። ባለፈው ሳምንት የኢትዮጵያ መንግስት ተደጋጋሚ የአውሮፕላን ጥቃቶች በመቀሌ የፈጸመ ሲሆን ይህ ቀጥሎ ትላንት እሁድ በትግራይ ማይጸብሪና አድዋ ተመሳሳይ የአውሮፕላን ጥቃቶች መፈጸማቸው ተገልጸዋል። በእነዚህ የትላንት እሁድ የአውሮፕላን ጥቃቶች በአድዋ ከተማ የሚገኘው አልመዳ ጨርቃጨርቅ ፋብሪካና በማይጸብሪ የሚገኘው እምባ ማድረ ሆስፒታል ጉዳት እንደደረሰባቸው ከዚህ በተጨማሪ ደግሞ ሰላማዊ ዜጎችም የጉዳት ሰለባ መሆናቸው በህወሀት የሚመራው የትግራይ ክልላዊ መንግስት አስታውቋል። የትግራይ ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያካሳ እንደገለጹልን የጉዳቱ መጠን እየተጣራ ነው። ጉዳት በጣም ዓብይ እዩ በትላንትና ዕለት በአድዋና ማይጸብሪ በአውሮፕላን ድብደባ በሰውና ንብረት ላይ የደረሰው ጉዳት ከባድ ነው። በርካታ ሰላማዊ ዜጎች በአውሮፕላን ጥቃቱ ተጎተው ሆስፒታል ገብተዋል። ባለው የግንኙነት መቋረጥ ችግር ምክንያት ዝርዝር ቁጥራዊ መረጃዎች አሁን አልደረሱንም። እንደ መንግስት በሰውና ንብረት ላይ የደረሰው ጉዳት በዝርዝር አጣርተን በሂደት እናሳውቃለን። አብ ከይድ ድማ ዞሎ መዕባላታት እውን ከም መንግስትና ፍለጥና ክንካድ ምኳና እዩ በዚ ደረጃ እዚ ምግላጽ ዝከኣል ማለት እዩ ሰሙኑን በትግራይ የተለያዩ አካባቢዎች በኢትዮጵያ መንግስት ኃይሎች በተደጋጋሚ እየተፈጽሙ ያሉ የአውሮፕላን ጥቃቶች ኢላማቸው የትግራይ ህዝብ ማጥቃትና የትግራይ መሰረተ ልማት ማውደም መሆኑ የሚናገሩት የትግራይ ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያካሳ ይህ የቀቢጸ ተስፋ እንቅስቃሴ ነው ሲሉ ተናግረዋል። አብ ግንባራት ዝወጽሑ ዘሎ ዕንወትን ኪሳራን ክፃወሮ ስለዘይከኣለ በጦር ግንባሮች እየደረሰው ያለው ሽንፈት መቀበል ያቃተው የጠላት ሰራዊት ፊቱን ወደ ሲቪሎች በማዞር ሰላማዊ ዜጎችን መደብደቡ ቀጥሏል። የዚህ ሰሞን የአውሮፕላን ድብደባዎች የዚህ ማሳያ ናቸው። የዚህ ቀጣይ የሆነ ድብደባ ነው ትላንት ጥቅምት 14 ቀን በማይጸብሪ እና በአድዋ አልመዳ ጨርቃጨርቅ ፋብሪካ በንጹሐን ላይ ጉዳት ያደረሰው አብ ልዕሊ ንጹሐን ዜጋታት ከቢድ ጉዳት ተውፅሑ እዩ ማለት እዩ። ከዚህ በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመቐለ ሀገረ ስብከት ትላንት ባወጣው መግለጫ በትግራይ የተለያዩ አካባቢዎች በተደጋጋሚ እየተፈጸሙ ያሉትን የአውሮፕላን ጥቃቶች አውግዟል። በቤተክርስቲያኗ በቤተ ሀገረ የመቀለ ሀገረ ስብከት መግለጫ እንደሚያመለክተው የኢትዮጵያ መንግስት ኃይሎች በትግራይ ሰላማዊ ዜጎች ላይ በሰማይና መሬት ድብደባ እየፈጸሙ ነው። ከዚህ በተጨማሪ ትግራይን በመክበብና በመዝጋት ህዝቡን ለአደጋ እንዲጋለጥ እያደረጉት መሆናቸው በመጥቀስ ኮንኗል። ይህ እንዲቆም ዓለም አቀፉ ማህበረሰብ እንዲሰራም ጥሪ አቅርበዋል። ከዚህ በተጨማሪ ሀገረ ስብከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በትግራይ ህዝብ ላይ የተፈጸመ ነው ባለው የዘር ማጥፋት ወንጀል ላይ ተሳትፎ ያላቸው ጳጳሳት ተጠያቂ ካላደረገ ሲኖዶሱ አይወክለንም ብለዋል። ይህ በእንዲህ እንዳለ የትግራይ ኃይሎች ወታደራዊ ኮማንድ ዛሬ ባሰራጨው መግለጫ በተለያዩ ግንባሮች ውጊያዎች መቀጠላቸውና ደሴ አቅራቢያ የምትገኘው ኩታበር የተባለች ከተማ እንዲሁም ሌሎች በአካባቢ ያሉ ቦታዎች መቆጣጠራቸው አስታውቋል። ከዚህ በተጨማሪ ወታደራዊ ኮማንዱ የኮምቦልቻ አውሮፕላን ማረፊያ በትግራይ ኃይሎች መድፍ ቀለበት ላይ መሆኑን በመግለጽ የሲቪል አውሮፕላኖች እንዳይንቀሳቀሱ በመግለጫው ያገደ ሲሆን ለደሴና ኮምቦልቻ ነዋሪዎች ብሎ ባስተላለፈው መልእክት ደግሞ የትግራይ ኃይሎች ለሰላማዊ ዜጎች ድህንነት እንደሚጨነቁ በመጥቀስ የሁለቱ ከተማ ነዋሪዎች ከቤት ንብረታቸው መፈናቀል የለባቸውም ብለዋል። ለዲደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ